የዲጂታል ቴክኖሎጂ መስፋፋት እና የኢንተርኔት እንደልብ መገኘት ለህጻናት ጠቃሚም አደገኛም እንደሆነ የተባበሩት መንግስታት ድርጅት የህጻናት መርጃ ዩኒሴፍ አመለከተ። የአለማችንን ህጻናት ሁኔታ የሚያመለክተው የድርጅቱ ዓመታዊ ዘገባ እየተስፋፋ ባለው የዲጂታሉ አለም ህጻናት ከሚደርስባቸው የሚከላከሉበትን ሁኔታም ያትታል። ሊሳ ሽላይን ጀኔቫ ያጠናቀረችው ዘገባ ለአዲሱ አበባ ያቀርበዋል በተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት አመታዊ ሪፖርት መሰረት ከአለማችን ሶስት የኢንተርኔት ተጠቃሚዎች አንዱ ህፃን ነው። ይህ የኢንተርኔትም ሆነ የዲጂታል ቴክኖሎጂ ህፃናት ላይ ስለሚኖረው ተጽዕኖ ግን የተነገረ ወይም የተገለጠ ነገር የለም። ላውረንስ ቻንዲ በዩኒሴፍ የዳታ ምርምርና ፖሊሲ ዲሬክተር ናቸው። ለቪኦኤ በሰጡት ቃል ኢንተርኔት ለህፃናት እንደ አማራጭ ሊታዩ ይችላሉም ብለዋል። አማራጭ መዝናኛ በሌለበትና ራቅ ባለ ስፍራ ለሚኖሩ በተለይ ለትናንሽ ልጆች ጠቃሚ መሆናቸውን በትክክል እናምናለን። ኢንተርኔት እንደ መዝናኛ ወይም መጫወቻ ተደርገው ሊታዩ ይችላሉ። በሌላ በኩል ግን ኢንተርኔት አያሌ አደጋዎችም አሉት። አንዱ አደጋ የሕፃናትን የግል መረጃዎች ያላግባብ መጠቀም ነው። ቻንዲ እንደሚሉት በኢንተርኔት አማካኝነት የሚወጡ ወንጀል ነክ ድረገጾች ህጻናትን ለአስከፊ ምዝበራዎች ያጋልጧቸዋል፣ ለወከባ ያዘጋጇቸዋል። ይህ ደግሞ ህገወጥ መናገድንና ወሲባዊ ወከባን ይጨምራል። እናም የህጻናትን የግል ህይወት ከአደጋ መከላከል ትልቁና አሳሳቢ ጉዳይ መሆኑን ነው ቻንዲ በአንክሮ የሚናገሩት። የህጻናትን የግል ዳታ በጥንቃቄ መጠበቅና አላስፈላጊ የሆኑ ሰዎች እጅ እንዳይገቡ መከላከል ትልቁና ትኩረት ሊሰጠው የሚገባ ጉዳይ ነው። የአደጋውን ከፍተኛነት የሚናገሩት ቻንዲ ነጋዴዎችንና የኢንተርኔት አጠቃቀምን ህግ የሚያወጡ ወገኖችንም ይተቻሉ። በኢንተርኔት ያለአግባብ አጠቃቀም በሚሊዮን የሚቆጠሩ ሕፃናት ህይወት ለአደጋ ተጋልጧል ሲሉ ያማርራሉ።